ጠቅላይ ሚኒስትር አብይ አህመድ በድምፃዊ ሀጫሉ ሁንዴሳ ሞት የተሰማቸውን ሀዘን ትናንት ማምሻውን በቴሌቪዥን ቀርቦ ባደረጉት ንግግር ገልጸዋል። የሀጫሉ ግድያ በአስቸኳይ ተጣርቶ ፍትህ እንዲያገኝ ያሳሰቡት ጠቅላይ ሚኒስትር አብይ ጠላቶቻችን በህዝብ መካከል ግድያ እንዲፈጠር፣ ሰላማችን እንዲደፈርስ ያላቸው ግብ እንዳይሳካ ሲሉ ህዝቡ ከመንግስት ጋር እንዲቆም ጥሪያቸውን አቅርበዋል። ቆንጅታዬ በጠቅላይ ሚኒስትሩ ንግግር ላይ ተከታዩን አጠናቅራለች። ጠቅላይ ሚኒስትር አብይ አህመድ በድምፃዊ ሀጫሉ ሁንዴሳ ሞት የተሰማቸውን ሐዘን በገለጹበት ንግግራቸው በድምፃዊው ላይ የተፈጸመው ግድያ የኦሮሞን ሕዝብ ከሌሎች ብሔረሰቦች ጋር ደም ለማቃባት የተፈጸመ የሀገር ውስጥና የውጭ ጠላቶች በቅንጅት የፈጸሙት እኩይ ተግባር ነው ብለዋል። ባለፉት ሁለት ሰኔዎችም ጉዞዎቻችንን ለማደናቀፍ ሙከራዎች ተደርገዋል በማለትም ባለፉት ሁለት ሺ አስር እና ሁለት ሺ አስራ አንድ ዓመተ ምሕረቶች የደረሱ ክስተቶችን አስታውሰዋል። ሀዘኑ ጥልቅ ቢሆንም የጠላቶቻችን ፍላጎት የጀመርነው ነው ሥራ እንዳይሳካ የኦሮሞ ህዝብ ከሌሎች ብሔሮች ጋር በዚሁ ምክንያት እንዲባላ፣ እንዲጋደል፣ ደም እንዲቃባ፣ የጀመርነው ጉዞ እንዲደናቀፍ በተደጋጋሚ ሙከራ ሲደረግ የነበረ ቢሆንም በተለይ በሰኔ ወር በግልጽ አዲስ አበባ ጀምረን አዲስ አበባ ጦርነቱን እንጨርሳለን። የሚያሰጋና የሚያሳስበን የኦሮሚያ ጉዳይ ነው በሚል በሚዲያ ጭምር የሚገለጽ ከዛም ያለፈ ገዳይ ቡድኖች በማደራጀት የማስተማራት ስራዎች ሲሰሩ ቆይተዋል። መንግስት እነዚህን ጉዳዮች ሰፊ ክትትል እያደረገ እንዳይሳኩ ከፍተኛ ጥረት ያደረገ ቢሆንም ታዋቂ የኦሮሞ ሰዎችን አጫሉን ብቻ ሳይሆን ሌሎቹንም በመግደል በቤሮች መካከል ቁርሾ ለመፍጠር ግድያን ለመፍጠር አንድነታችን እንዲናጋ፣ ሰላማችን እንዲደፈርስ ያሰብናቸው ጉዳዮች እንዳይሳኩ የውጭና የውስጥ ጠላት በመቀናጀት ይህንን እኩይ ተግባር ፈጽመዋል። ዛሬ ያጫሉን አስክሬን ወደ ትውልድ አገሩ በመውሰድ የነበረው አጠቃላይ ሂደትም እንዲስተጓጎል በማድረግ በርካት ያሉ ሰዎች ህይወታቸው አልፏል። ለዚህ የኢፌዴሪ መንግስት ጥልቅ ሀዘን የተሰማው መሆኑን እየገለጽኩ መላ ኢትዮጵያ ህዝብ በሦስቱ ሰኔዎች ደም የማፍሰስና ጉዟችንን የማደናቀፍ ሙከራዎች ተደርገዋል። በዚህኛው ሰኔ ከሁለቱ ሰኔዎች በተለየ መንገድ በቀጥታ ጉዳዩ የማይመለከተው ሰው እንዲገደል ተደርጎ ከፍተኛ ድንጋጤ፣ ከፍተኛ ጥርጣሬ እና የእርስ በርስ ግጭት እንዲፈጠር ሙከራ ተደርጓል። ሀጫሉ ዩኒፎርም ባይለብስም ታጋይ ነው ሲሉ የገለጹት ጠቅላይ ሚኒስትሩ በሱ መስዋዕትነት፣ የኢትዮጵያ ጉዞ አንጸባርቆ እንዲቀጥል እንጂ የጠላቶቻችን ፍላጎት እንዳይሳካ የሕግ የበላይነት በሀገር ደረጃ እንዲረጋገጥ ያሰብናቸው ጉዞዎች እንዳይደናቀፉ ሕዝቡ ከመንግስት ጋር ይቁም ሲሉ ጠይቀዋል። መላው የኢትዮጵያ ሕዝብ እንዲገነዘብ የሚያስፈልገው አጫሉ የኛ መታወቂያ ባይኖረውም ዩኒፎርም ባይለብስም ታጋይ ነው። ታጋይ መሆኑን መላው የኢትዮጵያ ህዝብ ይገነዘባል። ባጫሉ መስዋዕትነት የኢትዮጵያ አንድነት፣ የኢትዮጵያ ሰላም፣ የኢትዮጵያ አጠቃላይ ጉዞ በአንጸባራቂ መንገድ ዳግም የሚመዘገብ እንጂ የሚቆም እንዳይሆን የጠላቶቻችን መሻትና ፍላጎት እንዳይሳካ ህዝቡ የዚህን እኩይ አላማና ፍላጎት በመረዳት ግብ እንዳይመታና እንዳይሳካ ከመንግስት ጎን በመሆን አንደኛ ጉዳዩ በፍጥነት ተጣርቶ የህግ የበላይነት እንዲረጋገጥ፣ የህግ የበላይነት በሀገር ደረጃ እንዲረጋገጥ፣ ሰላም የማስከበር ስራችን እንዳይደናቀፍ፣ እንደ ሀገር ያሰብናቸው፣ የተለምናቸው፣ ያቀድናቸው ጉዞዎች እንዳይደናቀፉ፣ መላው ኢትዮጵያ ህዝብ ከጎናችን በመሆን አስፈላጊውን ትብብር እንዲያደርግልን እየጠየቅኩ መንግስት የዚህችን አገር ሉዓላዊነት የዚህችን አገር ሰላም፣ የህዝቦቿን አንድነትና የዘላቂ ፍላጎቶቿን ለማሳካት የጀመራቸውን ጥረቶች በእጅጉ አጠናክሮ ይቀጥላል። ጠላቶቻችን በቀላሉ እንደሚበትኑን እንደሚያባሉን ያስባሉ። ነገር ግን ይህ ክስተት ይበልጥ በጥልቀት ነገሩን እንድንመረምር አንድነታችንን እንዲጠናከር ጠላቶቻችን ፍላጎታቸው እንዳይሳካ ሀገር እንዲቀጥልና የሀገር ትልሞች እንዳይደናቀፉ የምንጠቀምበት እንዲሆን መላ ኢትዮጵያ ህዝብ ከጎናችን በመሆን የጀመርነውን ትግል እንዲያስቀጥል በታላቅ ትህትና ጥያቄን አቀርባለሁ። በጀመርነው መንገድ ወንጀለኞችን የመያዝና ህግን የማስከበር ስራችንን እንቀጥላለን ሲሉም ጠቅላይ ሚኒስትሩ አስታውቀዋል። ተጨማሪ መስዋዕትነት መክፈል ካስፈለገ መስዋዕትነት ይከፈላል እንጂ የኢትዮጵያ ትልሞች አይደናቀፉም። የኢትዮጵያ አንድነት አይደናቀፍም። ብሔር ብሔረሰቦችም አይባሉም። ይልቁንስ አንድ ሆነው አንድነታቸው እና ሰላማቸውን የሚያደፈርስ ፍላጎቶቻቸውን ማደናቀፍ የሚሻ ጉዞዎቻቸው እንዲቆሙ እንዲበጠበጡ የሚያደርገውን ኃይል ለማስቆም ኅብረትና አንድነታቸው የሚጠናከር እንደሚሆን ሙሉ እምነት አለኝ። የገጠመን ሐዘን እጅግ መሪር ነው። በርካታ ሰዎች ተጎድተውብናል። ነገር ግን በሀዘን ውስጥ ቆመን ለበለጠ ሰላም፣ ለበለጠ ዲሞክራሲ፣ ለበለጠ የሕግ የበላይነትና ሀገራዊ እቅድ መሳካት በጋራ እንድንሰራ አደራ ማለት እፈልጋለሁ። አስፈላጊ መረጃዎች ሲኖሩ በየደረጃው ያሉ ኃላፊዎች ለሕዝቡ ያሳውቃሉ ብለዋል ጠቅላይ ሚኒስትር አብይ አህመድ።